የብሔርና የፖለቲካ አመለካከት ልዩነት በሰብአዊ እንቅስቃሴዎች ላይ ተጽዕኖ ሊፈጥር እንደማይገባ በትግራይና መተከል ለሚገኙ ዜጎች ድጋፍ እያሰባሰበ የሚገኘው አንጋፋው አርቲስትና የሰብአዊ መብት ተሟጋች ታማኝ በየነ ጥሪ አቅርቧል። በአርቲስቱ የሚመራው ዓለም አቀፍ ትብብር ለኢትዮጵያውያን መብት በትግራይና በመተከል ለሚገኙ ዜጎች የጀመረውን ድጋፍ የማሰባሰብ እንቅስቃሴ በአዲስ አበባ ቀጥሏል። የእንቅስቃሴ ዋና ዓላማም የልዩነትን መንፈስ መስበር ነው ብሏል ታማኝ በየነ። ሰብአዊ በሆነ ጉዳይ ላይ ተከፋፍለን አንችለውም ያሉት ደግሞ ለእንቅስቃሴው ድጋፋቸውን የገለጹ አርቲስቶች ናቸው። እስክንድር ፍሬው በቴጌ ጣይቱ ሆቴል የነበረውን ስነስርዓት ተከታትሎታል ሆቴል በተካሄደ ስነ ስርዓት ላይ እንደተገለጸው የብሔር አጥርና የፖለቲካ አመለካከት ልዩነት በሰብአዊ ድጋፍ እንቅስቃሴዎች ላይ የራሱን ተጽዕኖ አሳድሯል። ሰብአዊ ድጋፍ በማሰባሰብ እንቅስቃሴዎቹ የሚታወቀው አንጋፋ አርቲስት የሰብአዊ መብት ተሟጋች ና በጎ አድራጊ ታማ የበየነ ለሙያ አጋሮቹ ና ለመሰል በጎ አድራጊዎች አብራራው ይሄንኑ ነው። ከቤንሻንጉል ጉሙዝ ክልል መተከል ዞን የተፈናቀሉ ዜጎችን ና በትግራዩ ጦርነት ለችግር የተጋለጡ ወገኖችን ለመደገፍ ተጀምረው የነበሩና እንቅፋት የገጠማቸው ጥረቶችን ደግሞ በቅርብ ምሳሌነት ጠቅሷል። ዱላ ይመጣባቸዋል። ስድብ አለ፣ ትችት አለ። ይህን ማለፍ ያስፈልጋል። ከዚህ በፊት አንዳንድ አርቲስቶች እርዳታ ለማድረግ ሞክረው ገና ሲወጡ ተቀጥቅጠው ሸሽተዋል። ህብረተሰቡ ሊያስብ ይገባል። እነዚህ የጥበብ ሰዎች ያላቸውን ተቀባይነት፣ ተሰሚነት ተከታዮቻቸውን አስተባብረው መልካም እንዲያደርጉ ማበረታታት ሲገባ በወጡ ቁጥር መኮርኮም ጀግና ያሳጣል፣ መሪ ያሳጣል፣ ሰው ያሳጣል። አስቡ። መልካም የሚያደርግን ሰው አቅጣጫ ማሳየት ነው። ቢሳሳት እንኳን ኖ ኖ ኖ በዚህ በኩል ይባላል እንጂ እንደ ጠላት መቀጥቀጥና ከአካባቢያችን እንዲርቅ ማድረግ አብሮናታችንን ያጠፈዋል። ዛሬ ብዙ ጥሪ አድርገናል። አስራ ስንተኛ ቀናችን ነው። ጧት ጧት መጥተን ማታ ነው የምንሄደው። ከዚህ ፀሐይ ተፈራርቆብናል። ይህን የምናደርገው ውዳሴ ለማግኘት አይደለም፣ ዝና ለማግኘት አይደለም። በዚህ ዝና አይገኝም። መለመን ዝና አያስመጣም። ግን የነገ ድልድይ መስራት አለብን። በአርቲስት ታማኝ በየነ የተጀመረውና መሰረቱን ዋሽንግተን ያደረገው ዓለም አቀፍ ትብብር ለኢትዮጵያውያን መብት በትግራይና በመተከል ለሚገኙ ዜጎች ድጋፍ የማሰባሰብ ጥረቱን የቀጠለውም በዚሁ በተጌጣይቱ ሆቴል ነው። ትብብሩ በዚሁ ሆቴል ባዘጋጀው ድንኳን ከጠዋት እስከ ማታ ከበጎ አድራጊዎች የሚመጡ ድጋፎችን ሲቀበል ይውላል። እነሆ ትናንት ተራው የአርቲስቶቹ ነበር። ከትናንት እስከ ዛሬ ያሉ አንጋፋና ወጣት አርቲስቶች የገንዘብ የምግብና ምግብ ነክ ያልሆኑ ድጋፎችን ለግሰዋል። ኢትዮጵያውያኑ አርቲስቶች ያደረጉት ድጋፍ የሰፋ ትርጉም እንዳለውም ነው። ታማኝ በየነ በሥነ ሥርዓቱ ላይ የተናገረው። አገራችን ያለው የፖለቲካ መዋቅር በብሔር የተደራጀ ስለሆነ አጥሩ በጣም ሰፊ በየቦታው አጥራል። ስለዚህ ከሰውነታችን፣ ከኢትዮጵያዊነታችን፣ ከዜግነታችን ተገልለን የትግራይ ችግር ነው የአማራ ችግር ነው የኦሮሞ ችግር ነው ብለን ዳር እንድንቆም ተደርገናል። ይህን መንፈስ መስበር ስለፈለግን እንጂ ከእኛ የተሻለ አቅምና ጉልበት ዩናይትድ ኔሽን አለው፣ አውሮፓ ህብረት አለው። አሜሪካ አለው። እነሱ በአንድ ቀን ይህንን ድንኳን የሚሞላ እህል ሊሰጡን ይችላሉ። የእኛ ሀሳብ እናንተ ዛሬ እንዳደረጋችሁት ሁሉም ዜጋ ምን አደረግኩ ትግራይ ውስጥ ሆኖ ከፋኝ ለሚለው ሰው እኔ ያለሁ አይከፋህም ማለት እንድንችል ነው። መተከል ሆነው አንገት የሰበሩ ሰዎች አሉ። ቀና በሉ፣ እኛ እያለን አይከፋችሁም እንድንላቸው ነው። የፖለቲካ እምነት ሁላችንም አለ፣ አንስማማም። በፖለቲካ መስማማትም አይጠበቅብንም። እንደ ሰው እንደ ዜጋ እንደ ኢትዮጵያዊ ግን ይሄ ዳ የኛ እዳ ነው። ዳርቆመን ልክ ሌላ አገር እንደተደረገ እንዲህ ብለን አሻግረን የምናየው ምን ሆነን ነው? ይህን መንፈስ ነው መስበር የሚያስፈልገው። ዛሬ ያረጋችሁት ይህንን ነው። እኛ ይመለከተናል። ትግራይ ውስጥ ነው የሚያለቅሰው ኢትዮጵያዊ የእኔ ወገን ነው። አይክፋህኔ ያለው ይሄው የአቅሜን አደርጋለሁ እንድትሉ ነበር አድርጋችሁታል እግዚአብሔር ይስጣችሁ። አርቲስት ታማኝ በየነ ለአሜሪካ ድምፅ ሲናገርም የብሔር ክፍፍልና የፖለቲካ አመለካከት ልዩነት በሰብአዊ ድጋፍ እንቅስቃሴዎች ላይ የሚያሳድሩት ተጽዕኖ ግልጽ መሆኑን አመልክቷል። አገር በሙሉ በብሔር ነው የተሸነሸ ነው። የምታስብ የሚፈቀድልህ በብሔርህ ነው። ስለዚህ መዋቅሩ ጋ ነው የምትላተመው። ያን አልፈው የሚመጡ አሉ። ዜጎች አሁን ከሆሳዕና ለህክምና መተን ብለው ምሳሌ ገቡ ሲሉ ያልሰሙ እናቶች ናቸው። መተው ምንድነው እንደ የኛ ጉዳይ ነው ያሉ። ይሄን ነው ዛሬ ሀሳባችን ለመቶ ሚሊዮን አልደረሰ ይሆናል፣ ግን ቀስ ብሎ ይደርሳል። ከፍቶት የሚያነባ ሰው አይዞህ እኔ እኮ አለሁልህ የሚለው ድምፅ ሲያገኝ ይበረታታል። እያንዳንዷን ድምፅ ነው የምንቆጥረው። በዚህ አንፃር ጥሩ ነው ያለ ነው። መሰናክል በጣም ትልቅ መሰናክል ገጥሞናል። በዚህ እንዳልኩ በብሔር ፖለቲካ የተቧደኑት ድርጅት ያቋቋሙ ወይም ምን ያሉት የፖለቲካ አቋምህን ወስደው ከእሱ መቀበል ማለት እሱ ያለበት ሁሉ የጠላት ነው። እንደዚህ ምን መንፈስ አላቸው። እንደ ሀሳብ ልክ ሊሆን ይችላሉ። በተግባር ግን ምን ይጠቅማል? አሁን እሱ ለራበው ከንፈሩ ለደረቀ ለተጨነቀ ሰው እኔን መስደብ ውሃ አያጠጣም። እኔን መርገብ የከፋውን ሰው ቀና አያደርግም። ለሱ ጊዜ አለን። አሁን እሱ እንስበረውና ዳቦም ውሃም ተስፋም መስጠከቻል። ሌላውን እንደርስበታለን ነው እንግዲህ ከሳምንት በላይ ሆኖናል። ደስ ብሎናል። ዛሬ እንደምታዩ የአርቲስቶች፣ የኪነጥበብ ባለሙያዎች ነው በብዛት እየመጡ ነው። ሀሙስ የባለስልጣናት ነው ከጠቅላይ ሚኒስትሩ ጀምሮ እስከታች ድረስ የመንግስት ባለስልጣኖች እንደ ዜጋ መጥተው ኃላፊነታቸው እንዲወጡ ለህዝባችን ከፖለቲካ አንትናችን ውጭ ግዴታ አለብን እንዲሉ ይህን እያደረግን ነው። እና ጥሩ ነው፣ ጥሩ እንቅስቃሴ ነው። ሀሳብ ነው ሀሳብ ነው እንጂ ገንዘብ እና ማቴሪያል ነው አሁን አይደለም የምናየው። ጠቅላይ ሚኒስትሩ ስትል ጥሪ ቀርበዋል። በጽፈት ቤታቸው በኩል እንዲመጡ በጽፈት ቤት በኩል አቅርበናል። ይሄ ደግሞ የመንግስት ባለስልጣናት ይገኙበታል በተባለው መዋቅር በኩል ደብዳቤ አደርሰናል። እንደሚመጡ ነው ተስፋ የምናደርገው። የታማኝ መልእክት ማሳረጊያም የብሔር ጉዳይ እና የፖለቲካ ልዩነት የሰብአዊ ድጋፍ እንቅስቃሴዎችን ሊያውቁ አይገባም የሚል ነው። በስነስርዓቱ ላይ የተገኙ ታዋቂ አርቲስቶችም ሲሆን ተመሳሳይ ሀሳብ አንጸባርቀዋል። ድምጻዊ ጸጋዬ እሸቱ ከነዚህ አንዱ ነው። ሰባዊ በሆነ ነገር ላይ፣ መልካም በሆኑ ነገሮች ላይ ተከፋፍለል አንችለው። እያንዳንዳችን ያቃተንና የተቸገርንበት ነገር ሰባዊ ነገር ሲደረግ አንደኛችን ሩቆን እንመለከታለን። ሩቆንን የተመለከትነው ሰዎች ላይ ያ ችግር ሲፈጠር ደግሞ እኛም ማጋዥ የምንፈልግበት ጊዜ ስለሚመጣ ይህንን በርቀት መመልከቱ አግባብ አይደለም ነው ዋናው ነገር። ስለዚህ በዚህ አይነት መልኩ አብረን ልንሄድ የምንችል ህዝቦች በግድ ራሳችንን ለማለያየት የምንሞክር ከሆነ ሀገር ሲጠፋ ያ ሁላችንም አብረን ነው የምንጠፋው፣ ልዩነት የለውም። ስለዚህ ትውልድ ማፍራት አለብን። ዛሬ የሰራነው ስራ ነው የኔን የሌላውን፣ የወገኖችን ልጆች በጠቅላላ አርሞ አርቆ አገር እንዲረከቡ ማድረግ የሚቻልበት መንገድ የምናመቻችበት በዚህ ይመስለኛል። አንጋፋው አርቲስት አለማየሁ እሸቴም በራሳቸው ፈቃድና በሙሉ እምነት የሚችሉትን ይዘው መምጣታቸውን ለአሜሪካ ድምፅ አስረድቷል። ምንም ይሁን ምንም የኢትዮጵያ ሕዝብ ሃይማኖተኛ ነው። ክርስቲያኑ አምላኩን ተማጽኖ የሚያደርግ የሚያደር፣ ሙስሊሙ እንደዛው በቀን አምስት ጊዜ ሰግዶ ለምኖ የሚያደር ነው። እግዚአብሔርን ስም የሚያከብር ነው። ስለዚህ እንኳንስ ጭንቅ በወገን ላይ ወድቆ ለሩቅም ሰው ሲያይ ይሳሳል ይረዳል ኢትዮጵያዊ። ታዲያ የሚያስተባብርህ ካለ የሚያሳምንህ ካለ እንደዛ ሁሉ ይሄ ልጅ ደግሞ ከመሀላችን ወጥቶ በአሁን ሰዓት ላይ ብዙ ቁም ነገር እየሰራ ያለ ልጅ በመሆኑ ታማኝን ማለት ነው ኤግዛክት። ስለዚህ ኩራት ይሰማኛል፣ የሚያደርገው ነገር ሁሉ ደስ ይለኛል። ስለዚህ እንኳን ይሄ ሌላው ነገር አቅማችን በቻለ ራሳችንን ሳንጎዳ ለመተባበር ፍቃደኛ ነኝ እኔ። ስንት ናችሁ አሁን እዚህ ያዋጣችሁ ታርት አላውቀውም። እያንዳንዳችን ዝቅተኛው አምስት መቶ ብር ነው ያ ማለት ደግሞ ለታይተ አይደለም። ከልብህ ያለህን ነገር ታወጣና ትረዳለ በዛ አንጻር ደግሞ ቤተሰቦችንም ማስታወስ አለብህ የምታስተዳድረው ያም ደግሞ እንዳይጓደል ያስፈልጋል። ብዙዎቻችን ያለችንን በፍቅር ዝቅተኛውን አምስት መቶ በማድረግ ሰጥተናል። ከዓለም አቀፍ ትብብር ለኢትዮጵያውያን መብት ቀደም ብሎም ድጋፍ ለማሰባሰብ የሞከሩና በተለያዩ ጫናዎች ምክንያት ያቆሙ መኖራቸው ተገልጿል። ጥረቱን ሳያቋርጡ የቀጠሉና በኋላም በታማ የበየነና በትብብሩ የተጀመረውን እንቅስቃሴ የተቀላቀሉም አሉ። ከአስር ጓደኞቿ ጋር በመሆን በትግራይ ክልል ለሚገኙ ዜጎች ድጋፍ ስታሰባሰብ የቆየችው ፍሬወይን የገብረ መህድን አንዷ ናት። ናችሁ አንጋፋ አርቲስቶቻችን ናችሁ፣ ጥሩ ስም ያላችሁ ናችሁ። ጥሪያችንን ተቀብላችሁ ጠርተናችሁ፣ አይደለም አስገድዷችሁ ነው የመጣችሁት። የህዝብ ጉዳይ ስለሆነባችሁ የተቸገረው ህዝባችሁ ህዝባችሁ ስለሆነ ነው እዚህ የተገኛችሁት። ምናልባት አለን ስላልናችሁ ብቻ ነው ቦታው ላይ የተገኛችሁት እና የትግራይን ብቻ አይደለም ወክዬ እዚህ ጋ የቆምኩት የመተከልም ጉዳይ ጉዳይ ስለሆነ በእርግጥ ብቻ ለብቻ ነበር ስንሰበስብ የነበረው። ቀደም ሲል የትግራይን ሰብስበን ልከናል አስር ጓደኛሞች የምንሆን ሁለት ዙር። ከዛ በኋላ ግን እነ ታማኝ መጥተው የ ኢትዮጵያዊ ጉዳይ የጋራ ነው እንጂ የተናጠል አይደለም። ስለዚህ ለምን አብረን አንሰራም ሲባል የተሻለ ሀሳብ ነው። ምክንያቱም ተነጣጥለን አልሆነም ተሰብስበን ስንሰራ የተሻለ ነገር እናመጣልናል። እግዚአብሔር ይመስገን የተሻለ ነገር ሰርተናል። ብዙዎች ፈርተው ወደኋላ ብለዋል። እኛን አስፈርቶ ወደ ኋላ ያደረገን ነገር የለም። እናንተንም አስፈርቶ የመለሳችሁ ነገር የለም። ገዷችሁ መታችኋልና በሁለቱም በተጎዱት ተሽለን አይደለም ያለችንን ነው የሰጠ ነው ተርፎን አይደለም እና በሁለቱም ህዝብ ስም በእውነት ከልብ እናመሰግናለን። እግዚአብሔር ይጨምር የጎደለ ያለብንን ያጣነውን የተመሰቃቀለውን ነገር እሱ ያስተካክልልን። ሜሮን ታደለ ደግሞ በማህበራዊ ሚዲያ ተሰባስበው ለመተከል ተፈናቃዮች ድጋፍ ሲያሰባስቡ ከነበሩ በጎ ፈቃደኞች መካከል ናት። የመተከልን ለብቻ ስናሰባስብ ነበር። በሶሻል ሚዲያ ተሰባስበን ያሰባስብ ነው። አንድ መኪና ያህል ልከናል እና ይህን የታማኝን ሀሳብ ስናገኝ እውነት ነው፣ በተናጠል ምንም አንሰራም በሚል ከታማኝ ጋር ብረን ተቀላቅለን መስራት ጀመርን። ጥሩ ነው። እኛ አሁን እቃው ላይ አልነበረም ሀሳባችን። ታማኝን መጀመሪያ ሲለን እቃው ላይ አይደለም፣ ሰው ጭንቅላት ላይ ነው መስራት ያለብን። ያው መተከልና ትግራይ ላይ ያለን ሁለት የተራራቀ ነገር ማቀራረብም ነው የፈለግ ነው። እኔ ለመተከል ከመሰብሰብ ውጭ ለትግራይናት መሰብሰብ እንዳለብኝ ነው የተሰማኝና ለዛ ነው አንድ ላይ ሆነን የጀመር ነው። አሁን ያለው ነገር ጥሩ ነው። እናንተ ዛሬ መታችሁ ልፋታችንን በደንብ እንድንወደው አድርጋችሁናል። በጣም ደስ ብሎናል ስለመጣችሁ እግዚአብሔር ይስጥልን። ሀሙስም እንጠብቃለን። ቅዳሜ ደግሞ የመጨረሻው ላይ ከዚህ የበለጠ በጥሩ በፍቅር ተመሰጋግነን እንደምንለያይ ተስፋ አለኝ። እግዚአብሔር ያክብርልን። እናም ዓለም አቀፍ ትብብር ለኢትዮጵያውያን መብትና አጋሮቹ የጀመሩት ድጋፍ የማሰባሰብ ጥረት ጫናዎችን ተቋቁሞ ቢሆን መቀጠሉ ተመልክቷል። የብሔር ክፍፍልና የፖለቲካ ልዩነት ሰብአዊና አገራዊ የሆኑ ጉዳዮችን ማወኩ እንደሚቀር ሁኔታውም እንደሚቀየር በጎ አድራጊዎቹ ተስፋ አድርገዋል። በየፊናቸው ሲንቀሳቀሱ የነበሩ በጎ ፈቃደኞች ጥረቱን መቀላቀላቸውም የተስፋ ስንቅ ሆኗቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ